በተለያዩ የመንግስት መስሪያ ቤቶች ውስጥ ተፈጽመዋል ባላቸው ከባድ የሙስና ወንጀሎች የጠረጠራቸውን ኃላፊዎችና ሌሎችም ተከሳሾች ፌዴራል ፖሊስ ዛሬ ፍርድ ቤት አቅርቧል። ተጠርጣሪዎቹም የአያያዝ በደል ደርሶብናል ሲሉ አቤት ብለዋል። ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ከአዲስ አበባ ተጨማሪ ይዟል። ፌዴራል ፖሊስ ከተለያዩ የመንግስት መስሪያ ቤቶች ከአምሳ የማያንሱ ሰዎችን በከባድ የሙስና ወንጀል ጥርጣሬ ዛሬ ከቀትር በኋላ በፌዴራል ከፍተኛ ፍርድ ቤት አቅርቧቸዋል። ከእነዚህም መካከል ከመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት ዋና ዳይሬክተሩን አቶ ይገዙ ዳባን ጨምሮ ሀያ ሰባት ተጠርጣሪዎች ቀርበዋል። ከእነዚህም መካከል ለሁለቱ ምክትል ዳይሬክተሮች ፖሊስ የተጠረጠሩበትን ወንጀል ስላስታወቃቸው ጠበቃ በግላቸው አቁሞ ለመከራከር እንደሚፈልጉ ለፍርድ ቤቱ ገልጸው ለረቡዕ ሚያዝያ 9 ቀን 2011 ዓ ም እንዲቀርቡ ቀጥሮ ተይዞላቸዋል። ከውሃ ሥራዎች ኮንስትራክሽን ኮርፖሬሽን ዋና ሥራ አስፈጻሚ የነበሩትን አቶ አታክልት ተካን ጨምሮ 16 ተጠርጣሪዎች ቀርበዋል። ከእነዚህም መካከል የተወሰኑት በመንግሥት ተከላካይ ጠበቃ ተወክለዋል። የተቀሩት በራሳቸው ጠበቃ አቁመው ለመከራከር ወስነዋል። ተጠርጣሪዎቹ በቀድሞ አጠራሩ በውሃ ሥራ ኮርፖሬሽን ሲሰሩ በነበሩበት ወቅት የተጣለባቸውን ኃላፊነት ወደ ጎን በመተው ከ65 ሚሊዮን ብር በላይ በሚገመት የመንግሥት ሀብት ላይ ጉዳት አድርሰዋል በሚል ተጠርጥረዋል። ጉዳዩን ለማየት ፍርድ ቤቱ ለሚያዝያ 9 ቀን 2011 ዓ ም ቀጠሮ ሰጥቷል። በሌላ በኩል ደግሞ ከኢትዮጵያ ንግድ ሥራዎች ኮርፖሬሽን ሥራ አስኪያጁን አቶ መንግስቱ ከበደን ጨምሮ ሰባት ተጠርጣሪዎች የቀረቡ ሲሆን ተከላካይ ጠበቃ መንግሥት እንዲያቆምላቸው ጠይቀው ቃለ መሐላ ፈጽመዋል። ፍርድ ቤቱ እነዚህን ተጠርጣሪዎች ለንገ ቀጥሯቸዋል። በሌላ ወገን ደግሞ ተጠርጣሪዎች ከተያዙበት ሚያዝያ ሦስት ቀን 2011 ዓ ም ጀምሮ ከዘመድ ጋር እንዳልተገናኙ፣ ንጽሕና በጎደለው ስፍራ እንደተያዙ፣ ውሃም ስለሌለ ታጥበን አናውቅም ሲሉ አያያዛቸው ይሻሻል ዘንድ አቤት ብለዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስረኛው ወንጀል ችሎት ሌሎችንም ቅሬታዎችና የተጠርጣሪ ጠበቆችን ክርክር አዳምጦ ለነገና ለተነገ ወዲያ ቀጠሮ ሰጥቶ ተነስቷል። ባለፈው ሳምንት አርብ የፌዴራሉ ጠቅላይ አቃቢ ሕግ በተለያዩ የመንግሥት መስሪያ ቤቶች የተፈጸሙ ከባድ የሙስና ወንጀሎችን መዘርዘራቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ